ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚደርሳችሁ ፕሮግራም ነው በቀጥታ የሚተላልፍላችሁን የዛሬ ሐሙስ መያዝያ 9 2006 ዓ.ም ስርጭት ሰለሞን ክፍሌ ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና ከአዲሱ አበበ እንስማ። እንደምን አምሽታችኋል። ምዕራብ አፍሪቃ ውስጥ በተዛመተው የኢቦላ ወረርሽኝ የሞተው ሰው ቁጥር ቢያንስ 135 መድረሱን የዓለም ጤና ድርጅት ደብሊዩ ኤች ኦ አስታወቀ። ደብሊዩ ኤችኦ ዛሬ ሐሙስ መግለጫው ላይ እንዳመለከተው የጊኒ የጤና ጥበቃ ሚኒስቴር በጠቅላላው 122 ሰዎች መሞታቸውን ይፋ አድርጓል። የላይቤሪያ የጤና ጥበቃ ባለሥልጣናት ደግሞ 13 መሞታቸውን ገልጠዋል። በጊኒ በላይቤሪያና በሴራሊዮን ከ200 በላይ ሰዎች ቫይረሱ እንዳለባቸው ተረጋግጧል ወይም ጥርጣሬ መኖሩን ባለሥልጣናት ያደረጉት ምርመራ እንዳመለከተ የዓለም ጤና ድርጅት አስታውቋል። ማሊ ውስጥ ቫይረሱ እንዳለባቸው የተጠረጠሩ የስድስት ሰዎች የምርመራ ውጤት በእርግጥ በሽታው እንዳለባቸው ታውቋል። ዛሬ ሐሙስ ሕዝብ ድምፅ በሚሰጥበት የአልጄሪያው ፕሬዝዳንታዊ ምርጫ ፕሬዝዳንቱ ማለት የወቅቱ ፕሬዝዳንት አብዱል አዚዝ ቡታፍሊካ ከስድስቱ እጩዎች ቀዳሚውን ስፍራ ይዘው በመምራት ላይ ይገኛሉ። የሰባሰባት አመቱ ፕሬዝዳንት ምንም እንኳ የጤንነታቸው ሁኔታ የምረጡኝ ዘመቻዎቻቸውን እንዳዳከሙባቸው ቢታወቅም ለአራተኛ ጊዜ ለመመረጥ ተስፋ አላቸው ተብሏል ቡቴፍሊካ በ2009 ዓ.ም ምርጫ ዘጠና ከመቶ ድምፅ እንዳገኙ አይዘነጋም ናይጄሪያ ውስጥ 107 ሴት ተማሪዎች በጣጣቂዎች የታገቱበት የትምህርት ቤት ዲሬክተር አብዛኛዎቹ ተማሪዎች ተገኝተዋል ወይም ተለቀዋል ሲል ወታደራዊ መንግስት ያወጣውን መግለጫ ተቃወሙ። የናይጄሪያው የጋራ መረዳጃ ማዕከል በትናንት መግለጫው ስምንት ተማሪዎች ብቻ ናቸው ያልተገኙት ሲል ገልጦ ነበር። ተማሪዎቹ የሚማሩበት የቦርኖ ትምህርት ቤት ዲሬክተር ግን ዛሬ ሐሙስ ለቪኦኤ በሰጡት ቃል የወታደራዊ መግለጫ ትክክል አይደለም ብለዋል። እስካሁን የተለቀቁት 14 ተማሪዎች ብቻ መሆናቸውንም ዲሬክተሯ ጨምረው ገልጠዋል። ለእገታው እስካሁን ኃላፊነት የወሰደ ወገን አልተሰማም። ትናንት ረቡ ከሰጠመችው የደቡብ ኮሪያ ጀልባ የጠፉትን 287 ሰዎች ለማግኘት ዋናተኞች ፍለጋቸውን ቀጥለዋል። የወደብ ጥበቃ ባለሥልጣናት ዛሬ ሐሙስ እንዳስታወቁት ቁጥሩ እንደሚጨምር የሚጠበቅ ቢሆንም እስካሁን ግን ዘጠኝ ሰዎች መሞታቸው ተረጋግጧል። እጅግ ቀዝቃዛ በሆነው ባህር ውስጥ በሕይወት የተረፈ ሰው ለመኖሩም አጠራጣሪ ነው ተብሏል። የደቡብ ኮሪያ የደህንነትና የሕዝብ አስተዳደር ሚኒስትር ካንግ ኪዩንግ ኪዩ የሰጠመችዋን ጀልባ ከባህር ውስጥ ለማንሳት ሙከራ ይደረጋል ነው የሚሉት። በጠቅላላው 555 ዋናተኞች እንደተሰማሩ የገለጡት ሚኒስትሩ ጎታች መሳሪያዎች ደግሞ ሶስት ተመድበው አንዱ ነገጠዋት ሁለቱ ማታ ይደርሳሉ ብለዋል። መንግስት ፍለጋውን አጓቷል የሚሉ የጠፉ ቤተሰቦች ቁጣም እየተሰማ መሆኑ ታውቋል። በዩክራይን ጉዳይ የሚመክር ስብሰባ ጄኔቫ ውስጥ ተጀመረ። ሩሲያ የዩክራይንን ቀውስ ስለማባባሷ ዩናይትድ ስቴትስ ሁኔታውን በአንክሮ እንደምትከታተልም ተገለጠ። በጄኔቭ ስብሰባ የራሷ የዩክራይን የሩሲያ እና የዩናይትድ ስቴትስ ውጭ ጉዳይ ሚኒስትሮች እንደሚካፈሉም ታውቋል። ሩሲያ የዩክራይንን ሰላም በምታናጋበትና ሉዓላዊነቷንም በምትዳፍርበት ጊዜ ሁሉ ዋጋ ትከፍላለች ሲሉ ፕሬዚዳንት ባራክ ኦባማ ትናንት ረቡዕ ከሲቢኤስ ቴሌቪዥን ጋር ባካሄዱት ቃለ ምልልስ ተናግረዋል። ይሁንና ሩሲያ ጦርነት ትሻለች ብለው እንደማያምኑም አልሸሸጉም። ሞስኮ በበኩሏ ዩክራይን ውስጥ ያሉ የሩሲያኛ ተናጋሪዎችን መብት የማስከበር ግዴታ አለብኝ ነው የምትለው። ዩክራይን የዩክራይን አመራር ደግሞ እዚያ የሚገኙ አፍቃሪ የሩሲያ ወገኖችን መብት መጋፋቱን ሞስኮ ትቃወማለች። በመጨረሻም የአውስትሬሊያው ጠቅላይ ሚኒስትር ቶኒ አቦት የጠፋውን የማሌዥያ አውሮፕላን ለማግኘት በሮቦት በሚመራ ባህር ሰርጓጅ መርከብ የተጀመረው አሰሳ በሳምንት ጊዜ ውስጥ ይጠናቀቃል አሉ። ለዎል ስትሪት ጆርናል ቃላቸውን የሰጡት ሚስተር አቦት ባህር ሰርጓጁ መርከብ በሳምንት ጊዜ ውስጥ አንዳች ውጤት ካላሳየ ባለሥልጣናት ሰብሰብ ብለው ሲያበቁ ሌላ ዘሬ መፈለግ ይኖርባቸዋል ብለዋል። ቀደም ሲል የዩናይትድ ስቴትስ የባህር ኃይል ባለሥልጣናት በሰጡት ቃል መርከቡ በአሁኑ ወቅት ፍለጋውን የሚሸፍነውን 600 ስኩዌር ኪሎ ሜትር ለማዳረስ እስከ ሁለት ወር ይፈጅበታል ሲሉ ማስጠንቀቃቸው ይታወሳል። ይህ በእንዲህ እንዳለ ባህር ላይ የሚንሳፈፈው የቦይንግ 777 ጄት አውሮፕላን ስብርባሪዎችን ለማግኘት ዛሬ ሐሙስ 12 አውሮፕላኖችና 11 መርከቦች ተሰማርተዋል። የአውስትሬሊያ ባለሥልጣናት ግን ይህ የዛሬው ጅምር ዳር አይደርስም ይላሉ። ምክንያት አውሮፕላኑ ከጠፋ ካለፉት አምስት ሳምንታት ጀምሮ አንዳች የተገኘ ነገር የለምና። አድማጮች ለሰዓት ያለን ዜና በዚሁ በቃ። በሶስት ሰዓት ተጨማሪ የዜና ርዕሶችን ይዘን እንመጣለን። ደህና አምሹ። አዲሱ አበበን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በ22 ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ይመለሳል። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። አንድ የዓለምን የጦር አቋም የሀገሮች ደረጃ የሚያወጣ ዌብሳይት የኢትዮጵያ መከላከያ ኃይል ከሳሐራ በስተደቡብ ባለው አፍሪካ እጅግ ብርቱ መሆኑን አስታወቀ። የኢትዮጵያ ጦር አቋም ከደቡብ አፍሪካ ከናይጄሪያና ከኬንያም ኃይሎች እንደሚያይል ዌብሳይቱ አመልክቷል። ፒተር ሃይንላይን አንድ ባለሙያ አነጋግሮ ያጠናቀረው ዘገባ አለ። ሰለሞን አባተ እንደሚከተለው አዘጋጅቶታል። ግሎባል ፋየር ፓወር የሚባለው ዌብሳይት የስያሜው ቃል በቃል ትርጉም የዓለም የተኩስ አቅም ወይም የዓለም የጦር አቋም ሊሆን ይችላል። ኢትዮጵያ በጦር ኃይሏ ብርታት በዓለም አርባኛ መሆኗን አሳይቷል። ደቡብ አፍሪካ ኢትዮጵያን ተከትላ በዓለም አርባ አንደኛ ነች። ናይጄሪያ አርባ ሰባተኛ የኢትዮጵያዋ ጎረቤት ኬንያ ደግሞ ስድሳ ሦስተኛ ነች። በጦር ኃይሎቿ ጥንካሬ በጥናቱ ውስጥ ከታቀፉት አንድ መቶ ስድስት የዓለም ሀገሮች መካከል ኤርትራ የለችም። አጠቃላዩን የአፍሪቃን አቋም የዳሰሰው ይኸው የግሎባል ፋየር ፓወር ሪፖርት በአፍሪካ እጅግ ሃያል የሚለው የግብፅን ጦር ነው በዓለም በአስራ ሦስተኛ ደረጃ ብርቱ ተብሎ የተመዘገበ ነው። የግብፅ ጦር በሰሌዳው ላይ የሰፈረው ነባር ከሚባሉት የአካባቢ ኃይሎች ከፓኪስታን፣ ከብራዚል፣ ከጣልያንና ከእስራኤል ጋር መሳ ለመሳ በሆነ አንድ ሰልፍ ነው። ይህ ስለ ዓለም የኃይል ሚዛን አንጻራዊ የሆነ ግንዛቤ ያስጨብጣል የተባለ የግሎባል ፋየር ፓወር የጦር ብርታት ደረጃ የወጣው በዌብሳይቱ ባልደረቦች በተሰባሰቡ በተጠናቀሩ በተጠኑና በተተነተኑ ማንም ሊያገኛቸው በሚችል መረጃዎች ላይ ተመስርቶ ነው። ለመሆኑ የምስራቅ አፍሪካ የዛሬ የኃይል ሚዛን ምን ይመስላል? ፒተር ሃይንላይን ለንደን በሚገኘው የስልታዊ ጥናቶች ዓለም አቀፍ ኢንስቲትዩት ወታደራዊ ተንታኝና በተለይ የምስራቅ አፍሪካ ገጽታ ባለሙያ ወደሆኑት ጄምስ ሃኬት ደውሎ ጠይቋቸው ነበር። ኢትዮጵያ የጦር ኃይሎቿን በዘመናዊ ሁኔታ ለማደራጀትና ለማስታጠቅ እጅግ የሚያስደንቁ እርምጃዎችን ማድረጓንና የበለጠው ትኩረቷ የበረታው ደግሞ ብዙ ትጥቅና ሰራዊት የተኮለኮሉባቸው ባሏቸው ከኤርትራ ጋር በምትዋሰንባቸው ድንበሮቿ ላይ መሆኑን ሃኬት ገልጸዋል። ጦሩን በዘመናዊ አቋም የማደራጀቱ ሥራ በሰው ኃይልም በመሣሪያም ላይ ያተኮረና ስፋት ያለው ነው። ኢትዮጵያ እንደ ቲ 72 ግዙፍ የፍልሚያ ታንኮችና ኤስዩ 27 ዓይነት ተዋጊ ጀቶችን በመሳሰሉ ዘመናዊ አቅም በሚሰጡ መሣሪያዎች ተጠናክራለች። የጦር ሠራዊቷ ቁጥር ግን ኤርትራ ድንበር ላይ የሰፈረውን ኃይሏን መሸፈን በሚችል ሁኔታ ላይ አትኩሮ 135 ሺህ ነው። ለሀገር ውስጥ ጸጥታዋ ቅድሚያ ብትሰጥም ድንበር ዘለል ለሆኑ የተራዘሙና በመካሄድ ላይ ያሉ ዘመቻዎችም ወታደሮችን ታሰማራለች። ይህ ሁኔታ ከበድ ያለ ፈተና የሚደቅንባት ቢሆንም ረጅም ዕድሜ ካስቆጠረው በአህጉሪቱ ሰላም ማስከበር እንቅስቃሴዎች ተሳትፏ ባካበተችው ልምድ ይህንን ችግር እንዳመጣጡ ለመያዝ ትችላለች። ይህ የግሎባል ፋየር ፓወር ዌብሳይት ደረጃ አመዳደብ ቀልብን የሚስብ ቢሆንም አሉ ሐኬት፣ በአጠቃላይ ወታደራዊ አቋም ግን ኢትዮጵያ ዘንድሮ በውኑ ከደቡብ አፍሪካ አይላለች ብሎ ለመደምደም ይከብዳል። የደቡብ አፍሪካ የጦር ኃይሎች ሌሎች ሀገሮች በሌሏቸው ከባድ ትጥቆች የተደራጁ ዘመናዊ ኃይሎች ናቸው። የናይጄሪያ ጦር በአንጻራዊ ሁኔታ ዘመናዊ የሆነና አሁንም በዘመኑ ደረጃ እየታጠቀ ያለ ነው በአካባቢ ደረጃ ስናየው እርግጥ ነው በአንጻራዊ መልኩ የኢትዮጵያ ጦር ሀያሉ ነው ነገር ግን በቅርብ ዓመታት ውስጥ ደግሞ የኬንያም ጦር እየተጠናከረ እየመጣ ነው ዩጋንዳም ዘመናዊ ትጥቅና አቋም ያላት ሀገር ነች ስለዚህ ኢትዮጵያን በአካባቢ ደረጃ በአንጻራዊነት የበለጠች ኃይለኛ መሆኗን መናገር ይቻላል በአህጉር ደረጃ ግን የጦር ኃይሏ እጅግ ኃይለኛ ነው። አስቸጋሪ ነው። ግሎባል ፋየር ፓወር በጥናቱ ውስጥ ኤርትራ እንዳልተካተተች ነው የተናገረው። ጄምስ ሃኬት ግን የኤርትራ ጦር ደረጃ ዝቅ ተደርጎ መታየት የሌለበት ነው ይላሉ። እንዲያውም የኤርትራ ታንከኛ ጦር በዕድሜ ከኢትዮጵያውም እንደሚበልጥ፣ አስመራ አየር ኃይሏን በቅርቡ ዘመናዊ ማድረጓን ተናግረዋል። የምድር ጦርን በተመለከተ ኤርትራ ውስጥ የምናየው በአጠቃላይ አገላለጽ በዕድሜ የበለጠ መሆኑን ነው። ጥቂት ቢሆኑም ከሁሉም የቆየ የሚለው አባባል የጠላትን ማንነት ግምት ውስጥ ባስገባ ሁኔታ በጥሩ አቋም ላይ የሚገኙ ማለት ሊሆን ይችላል። ይህንን ቁጥሩ እጥፍ የሆነ አቅም ካላቸው ኢትዮጵያውያን ጋር የምታወዳድር ከሆነ ግን የምትፈትሸው ሁለት መቶ ሃያ ሰባት ዘመናዊ የሚባሉ የሩሲያ ስሪት የሆኑ የውጊያ ታንኮችን ከሆነ ደግሞ ታሪኩ ስለ ራሱ የሚናገር ይመስለኛል። ይሁን እንጂ የኤርትራን አየር ኃይል የወሰድክ እንደሆነ ሚግ 29 የውጊያ ጄቶችን የታጠቀና በኤስዩ 27 የውጊያ ጄቶች የጥንካሬ ድጋፍ የሚያገኝ ነው። ስለዚህ የኤርትራ አየር ኃይል ከሌላው የጦር ክፍሏ በተሻለ ሁኔታ ዘመናዊ እንዲሆን ተደርጓል። በሌላ በኩል ደግሞ የስልታዊ ጥናቶች ዓለም አቀፍ ኢንስቲትዩቱ ጄምስ ሃኬት አክለው እንደ ማስታወሻ በሰጡት ቃል ኢትዮጵያ የጦር ኃይሎቿ የጎሳ ስብጥር የሰፋ እንዲሆን ጥረት ማድረጓን ገልጸው በዚህም ምክንያት የትግራይ ጎሳ አባላት የሆኑ እጅግ ብዙ ወታደሮችን ማሰናበቷን አመልክተዋል። አዲስ አበባ የጦሩን የዘርና የሃይማኖት ስብጥር ለማስፋት ይዘዋለች ያሉትን አካሄድ ሃኬት ቢያሞግሱትም ውጤቱ ግን ምን እንደሚሆን ዛሬ ላይ ሆነን ለመናገር ጊዜው እጅግ ማለዳ ነው። ይህ ሥራ ገና በሂደት ላይ ያለ ነው ብለዋል ሃኬት በዚሁ ለቪኦኤ በሰጡት ትንታኔያቸው። ወደ ሁለተኛው ቅንብር እንሸጋገራለን። የአፍሪካ ምርጫዎችና ሂደታቸው ለዲሞክራሲ በተግባር ፕሮግራም የተመረጠ ርዕስ ነው። ባለሙያዎች እንደሚሉት በአፍሪካ ሰማንያ ከመቶ ያህሉ የምርጫ ውጤቶች የሚያወዛግቡት በድምፅ አሰጣጥ ዲሞክራሲያዊ ሂደቶቹ ላይ በሚደርስ እንከንሳቢያ ነው። ባለሙያዎች ሂደቶቹ የሚሻሻሉባቸውን ሐሳቦች ለማቅረብ ካሜሩን ዋና ከተማ ተሰብስበዋል። እንደሚከተለው አዘጋጅቸዋለሁ። አፍሪካ ሀገሮች ውስጥ የሚካሄዱ ምርጫዎች ብዙ ጊዜ የሁከት የሙስናና ድምፅ ሰጪዎችን የማዋከብ ዝንባሌ ይታይባቸዋል። እናም ይላሉ ባለሙያዎች፣ አህጉሪቱ ውስጥ ምርጫዎችን ይበልጥ ነጻና ትክክለኛ ለማድረግ ዲሞክራሲያዊ አሰራሮችን ማጠናከር ያሻል። በያውንዴው ጉባኤ ላይ እንደ ታምቤ ቲኩ ክሪስቶፈር ያሉ የካሜሩን ብሔራዊ ምርጫ ኮሚሽን ባለሙያ ገለጻ መሠረት በዋናነት ከሚጠቀሱ የምርጫ አንከኖች ውስጥ በ2007 እንደ አውሮፓውያን ዘመን አቆጣጠር በኬንያ የተካሄደው ምርጫ አንዱ ነው። ያኔ የምርጫውን ውጤት ተከትሎ በተፈጠረ የጎሳ ግጭት ብዙ ሕይወት ጠፋ ሚሊዮኖች ተፈናቀሉ በዲሞክራሲያዊ ኮንጎ ሪፑብሊክም እንዲሁ ከሦስት ዓመታት በፊት በአይቮሪ ኮስት የ2011ዱን ፕሬዝደንታዊ ምርጫ ውጤት አልቀበልም ያሉ አንደኛው እጩ ተወዳዳሪ በፈጠሩት ችግር ሳቢያ በሀገሪቱ የፖለቲካ አለመረጋጋት መፈጠሩም አይዘነጋም ታምቤቲኮ ያብራራሉ of elections we have በአፍሪካ ምርጫዎችን በተመለከተ ስንጠቀምበት የቆየነው ዘዴ አልሰራም። ለዚያም ነው 80 ከመቶ በላይ ያህሉ ምርጫዎች ሲጨናገፉ የምንመለከተው። በምርጫዎቹ ወቅት ማዋከብ እንደሚፈጸምና ማጭበርበር እንዳለ ድምፅ ሰጪዎች ይናገራሉ። መሰል ድርጊቶች በዋናነት የሚታዩ በመሆናቸው በቅድሚያ ለእነርሱ መፍትሄ ማግኘት ያስፈልጋል። እንፎ ሙታጌ የደቡብ አፍሪካ ዩኒቨርስቲ ባልደረባ ናቸው። በዚሁ ያውንዴ ከተማ ውስጥ እየተካሄደ ባለ ጉባኤ ላይ ሲናገሩ ብዙ የአፍሪካ ሀገሮች ምርጫዎችን አካሄድን የሚሉት ለይስሙላ ብቻ ነው ይላሉ። የዲሞክራሲ መሠረት የሆኑ ተቋማት ካልተገነቡ በቀር በአንድ አገር ምርጫዎች መካሄዳቸው ብቻ ፋይዳ አይኖረውም ሲሉም ያስረዳሉ። እንዲያውም በቅርቡ በ2012 በማሊና ጊኒ ቢሳው የተካሄዱ የምርጫ ዘመቻዎች ተቃራኒ ውጤቶችን አስከትለው የወታደራዊ መፈንቅለ መንግስት ምክንያት እንደሆኑ ተናግረዋል። አፍሪካ ይልቅስ ከሀገሪቱ ሰሜን ከተካሄዱ የጸደዩ አብዮቶች መማር ይገባታል። የአፍሪካ ሕዝብ አስተማማኝ መንግስታት እንዲኖራቸው ይፈልጋሉ። አፍሪካውያን ዛሬ የሚሹት በህዝቡ ለህዝቡ የተመረጠ መንግሥት እንዲኖራቸው ነው። ይበልጡን አፍሪካውያን ወደፊት የሚመኙት የእነርሱን ሕይወትና የሀገራቸውን እድገት መለወጥ የሚችል መሪ እንዲመጣ ነው። በባለሙያዎቹ ገለጻ መሠረት ለነፃ ምርጫ መካሄድ በዋናነት ከሚጠቀሱ መካከል ነፃ መገናኛ ብዙሃን፣ ከመንግሥት ተጽዕኖ ውጭ የሚሠሩ ፍርድ ቤቶች መኖር፣ የፖለቲካ ወገንተኝነት የሌለው ወታደራዊ ተቋም መፈጠር እንዲሁም የመረጃ ነፃ ዝውውርና ግልጽነት መኖር ናቸው። ሞቶጌ አክለው ሲያስረዱም የተሻለ ምርጫ ሂደት መኖር የሚያስፈልጋቸው እንከን ያሉባቸው ሀገሮች ብቻ ሳይሆኑ በብዙሃኑ አለመደሰት ሳቢያ አምባገነን መንግስታትም ለአደጋ የተጋለጡ ናቸው ብለዋል። ዋን ካንኖት አላው ኤ ሲችዌሽን ላይክ ዛት ዋን ኢን ዚምባብዌ ላይክ ዛት ዋን ዌር ኤ ፐርሰን በዚምባብዌ ለሶስትና አራት አስርት ዓመታት እንደታየው አይነት አንድ መሪ ለዚያን ያህል ጊዜ በሥልጣን ላይ እንዲቆይ የሚፈቅድ አይኖርም። ገዢው ፓርቲ ለሕዝቡ ዲሞክራሲያዊ ለውጦችን ሳያመጣ በበላይነት መቀጠል አይችልም። እንደሚታወቀው በዚምባብዌ በርካታ ምርጫዎች የተካሄዱ ሲሆን በቅርቡ የተደረገው እንደ አውሮፓውያን ዘመን አቆጣጠር በ2013 አምና ነው። ምዕራባውያንና ዓለም አቀፍ የሰብአዊ መብቶች ተከራካሪ ቡድኖች ግን በፕሬዝደንት ሮበርት ሙጋቤ የሚመራው ገዢ ፓርቲ ቅጥ ያጣ ወከባ፣ ሁከት፣ ድምፅ ማጭበርበርና ግልጽነት የሌለው አሰራር እንደሚጠቀም ያስረዳሉ። በያውንዴ የተሰበሰቡ የምርጫ ባለሙያዎች በዚሁ ገለጻቸው በስኬታማ አሰራራቸው በምሳሌነት ሊጠቀሱ የሚችሉ የአፍሪካ ሀገሮች እንዳሉም አልዘነጉም። በደቡብ አፍሪካ ዩኒቨርሲቲ የዲሞክራሲያዊ ምርጫዎች ጥናት ክፍል ሊቀመንበር ኬሌ ቦጋ ማፍዌንጌ ስለዚሁ ሲያብራሩም ብዙዎቹ በደቡባዊ አፍሪካ ያሉ ሀገሮች መሆናቸውን አውስተው ሁሉም ግን አይደሉም ብለዋል። ዓላማው ከደቡብ አፍሪካ፣ ከናሚቢያ እንዲያውም ከቦትስዋና የተሻለ ምርጫ ማካሄዳቸው ማረጋገጥ ነው። በሴኔጋልም ምርጫዎች የተረጋጋ መንግሥት ለመፍጠር አስችለዋል። በአብዛኛው ምርጫዎች የተካሄዱት አሉታዊ ሁኔታዎች ላይ ለማትኮር ሳይሆን ትምህርት ሰጭነታቸው ላይ ነው። ባለሙያዎቹ በመጨረሻም በደቡብ አፍሪካ፣ ናሚቢያና ሴኔጋል ከሌሎች ጠንካራና ገለልተኛ ምርጫ ኮሚሽኖች እንዳሉ አውስተዋል። ሁሉም ኮሚሽኖች ደግሞ በየሀገሮቹ ሕገ መንግሥት ደንቦች መሠረት የተቋቋሙ በመሆናቸው ብዙም ለወከባና ማስፈራራት እንዳልተጋለጡ አስረድተዋል። ይህ በእንዲህ እንዳለ የዓይን ብርሃናቸውን ያጡ የማላዊ ዜጎች የምርጫ ኮሚሽኑ ድምፅ መስጠት እንዲችሉ ሁኔታዎችን እንዲያመቻችላቸው እየጠየቁ ነው። ማየት የማይችሉቱ ማላውያን ቀድሞ ድምፅ ይሰጡ የነበረው በመሪዎቻቸው አማካይነት በመሆኑ ድምፃቸው ለትክክለኛው እጩ መድረሱን ይጠራጠራሉ። ለዚህም ነው የተሻለ ዘዴ እንዲፈለግ ምርጫ ኮሚሽኑን እያስገነዘቡ ያሉት። ቀጣዩና የመጨረሻው ቅንብር ሴቶችና ቤተሰብ ይላል። ኢትዮጵያ ዕድሜያቸው ከአምስት ዓመት በታች ያሉ ሕፃናትን ሞት በሁለት ሦስተኛ መቀነስ ብትችልም ለሚሌኒየሙ ከተቀመጠው ግብ እንዳልደረሰች ታውቋል። የእናቶችን ሞት ለመቀነስ ግን አሁንም ብዙ እንደሚቀር ተገልጿል። የአውሮፓ ኅብረት ግቦቹን ለመምታት እንዲረዳ 40 ሚሊዮን ዶላር ለግሷል። መለስካቸው አመሃ ዝርዝሩ አለው። ኢትዮጵያ በሚሌኒየሙ የልማት ግቦች ተብለው ከተዘረዘሩት መካከል ግብ አራትን ወይንም የልጆችን ሞት በእንግሊዝኛ አጠራሩ ቻይልድ ሞርታሊቲን የተመለከተውን ግብ የመታችው ከታቀደው ጊዜ ሶስት ዓመታት ቀድማ እንደሆነ ይታወሳል። ከአምስት ዓመት በታች ዕድሜ ያላቸውን ሕፃናትና የእናቶችን ሞት ለመቀነስ የተቀመጠውን ግብ ለመምታት ግን ገና ብዙ ሥራ የሚጠይቃት ሳይሆን አልቀረም። ከአምስት ዓመት በታች ዕድሜ ያላቸውን ሕፃናት ሞት ቁጥር እንደ አውሮፓውያን ዘመን አቆጣጠር ከ1990 ዓ ም እስከ 2012 ዓ ም ድረስ በነበሩት ዓመታት በሁለት ሦስተኛ ያህል ለመቀነስ ብትችልም የታለመውን ያህል ግን ለመድረስ አልሆነላትም። የእናቶችን ሞት ለመቀነስ የሚደረገውም ግስጋሴ ዳተኛ ወይንም አዝጋሚ የሚባል ነው። ከጤና ጥበቃ ሚኒስቴር፣ ከብሔራዊ ስታቲስቲክስ ባለሥልጣንና ከመንግሥታቱ ድርጅት በተገኙት መረጃዎች መሠረት የኢትዮጵያው ጤና ጥበቃ ሚኒስቴር ሚኒስትር ዶክተር ከሰተ ብርሃን አድማሱም ይህን በተመለከተ እንዲህ ብለው ነበረ። ኢትዮጵያ አስ አችይፍድ ኤም ዲ ጂ ፎር ኢትዮጵያ አራተኛውን የሚሌኒየም ግብ ያሳካችው ከመርሃ ግብሩ ሶስት ዓመታት ቀድማ ነው። ይሁንና በዚህ ውጤት ተኩራርተን አንዝናናም። ምክንያቱም ያሳካነው እጅግ ትልቅ ነገር ቢሆንም ከአምስት ዓመት በታች ዕድሜ ያላቸው ህጻናት የሞት መጠን ከዓለም አቀፉ አማካይ ቁጥር በጣም ስለሚበልጥ ነው። ዓለም አቀፉ ቁጥር እንደሚያመለክተው ከአንድ ሺህ ህጻናት መካከል አርባ ብቻ ሲሆን የሚሞቱት በኢትዮጵያ ግን የሚሞቱት ማለት ነው ህጻናት መጠን ከአንድ ሺዎቹ ስድሳ ስምንቱ ናቸው እና ኢትዮጵያ አለመታደልም ሆኖ ከአምስት ዓመታት በታች እድሜ ባላቸው ሕፃናት ሞት በዓለም ከፍተኛውን ቁጥር ከያዙ አገሮች መካከል ትገኛለች። ከእናቶች ሞት ጋር በተያያዘ ሚኒስትሩ ያሉት ተመሳሳይ ነበረ በእርሳቸው አባባል ባለፉት 2 ዓመታት በኢትዮጵያ የእናቶችን ሞት በ44 በመቶ መቀነስ ቢቻልም በዓለም ውስጥ ከፍተኛ የእናቶች ሞት ከሚታይባቸው አገሮች አንዷ ናት ብለዋል። በኢትዮጵያ የዩኒሴፍ ተወካይ ዶክተር ፒተር ሰላማ በበኩላቸው በኢትዮጵያ ያለውን የእናቶችን ሞት ቁጥር ያወዳደሩት ከአንዳንድ የበለጸጉ ሀገሮች ጋር ነበረ። ኢትዮጵያ ኢትዮጵያ በብዙዎቹ የሚሊኒየም ግቦች ያገኘቻቸው ስኬቶች ብዙ እንደሆኑ ብናምንም ማለትም በድህነት ቅነሳ፣ በጤና ኤችአይቪ፣ በትምህርት፣ በውሃና በንጽና የተሳኩ ስራዎችን ብትሰራም ሁለት የልማት ግቦች ግን ዝቅተኛውን ግስጋሴ ያመለክታሉ። እነዚህ ደግሞ ከሴቶች ጋር የሚያያዙ ናቸው። እነዚህም ግብ ሶስት የጾታ እኩልነትና ለውሳኔ ማብቃት እንዲሁም ግብ አምስት የእናቶችን ሞት መጠን መቀነስ የሚሉት ናቸው። በእርግጥም የአንዲት ሴት የመውለጃ ዘመን መጠን እየኖረ ወይም እያጠረ ቢሆንም ዛሬ በኢትዮጵያ ለመውለድ የምትችል እናት ያላት የሞት አጋጣሚ በቤልጅግ ወይም በአገሬ በአውስትሬሊያ ከምትገኝ እናት ሲነጻጸር አንድ መቶ ጊዜ ይበልጣል። ዛሬ የአውሮፓ ሕብረት በኢትዮጵያ ብቃት ያለው ማዋለጃን ማደራጀት በእንግሊዝኛ አጠራሩ ደግሞ ኢንሃንሲንግ ስኪል ዴሊቨሪ ኢን ኢትዮጵያ በሚል ፕሮጀክት አማካኝነት ችግሩን ለማቃለል ይረዳ ዘንድ ለኢትዮጵያና ለዩኒሴፍ የ40 ሚሊዮን ዩሮ እርዳታ ሰጥቷል። ዛሬ ፕሮጀክቱ ይፋ ሲደረግ በስፍራው ተገኝተው የነበሩት በኢትዮጵያ የአውሮፓ ህብረት ልኡካን መሪ አምባሳደር ሻንታል ሄበር ሃክት እንዳሉት ኢትዮጵያ በአብዛኞቹ የጤና መስኮች ከፍተኛ ውጤት ያስገኘች መሆኗን አስታውሰው የእናቶችን ሞት ቁጥር ዝቅ በማድረጉ ረገድ ግን አሁንም ከፍተኛ ተግዳሮት እንዳለ አልሸሸጉም። የፕሮጀክቱ አንዱ ዓላማም ይህን ጥረት መደገፍ መሆኑን ጠቁመዋል። ይህ በተለይ የእናቶችን ሞት ለመቀነስ ተጨማሪ ከፍተኛ ጥረት እንደሚያስፈልግ ነው። የዚህ ፕሮጀክት አንድ ዓላማም ይሄ ነው። ፕሮጀክቱ ስራ ላይ ሲውል ወደ ሁለት ሚሊዮን ለሚጠጉ አዲስ ለሚወለዱ ሕጻናትና ለእናቶች እንደሚደርስ የጤና ጥበቃ ሚኒስቴር የዩኒሴፍና የአውሮፓ ሕብረት በጽሁፍ ያወጡት የጋራ መግለጫ ይናገራል። ፕሮጀክቱ ለሶስት ዓመታት የሚቆይ ሲሆን የኢትዮጵያ መንግሥት ገንዘቡን የሚያገኘው በዩኒሴፍ አማካኝነት እንደሆነም ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ስርጭት የዛሬው ዝግጅት ተጠናቋል። ከምሽቱ ሦስት ሰዓት ላይ በአጭር ሞገድ በ22 እና በ25 ሜትር ባንድ እንዲሁም በአርብ ሰዓት በሚተላለፍላችሁ መደበኛ ስርጭት እንደገና እንገናኛለን። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም በዚህ ምሽት የምሰናበታችሁ ሳስተናግዳቸው የቆየው ሰለሞን ክፍሌ ነኝ። ፕሮግራሙን ይመራልን ኃይሉ ታምራት ነው። መልካም ምሽት። the sooner we stay, you can i don't know the more the the sooner Lisset, set, rasiet l so. l l i